The Voice of America. ስድስተኛው አገር አቀፍ ምርጫ ከግንቦት መጨረሻ እስከ ሰኔ መጀመሪያ ባለው ጊዜ ለማድረግ መታቀዱን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ምርጫው በመላው ሀገሪቱ ከ ሀምሳ ሺህ በላይ በሚሆኑ ምርጫ ጣቢያዎች እንደሚካሄድም የቦርዱ ኮሚኒኬሽን ጉዳዮች ኃላፊ ገለጹ። መለስካቸው አማሃ ዝርዝር አለው። ኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከሲቪክ ማህበረሰቡ ድርጅቶችና ከመገናኛ ብዙሀን ባለሙያዎች ጋር ባደረገው ምክክር ስድስተኛው አገር አቀፍ ምርጫ ከግንቦት ወር መጨረሻ እስከ ሰኔ መጀመሪያ ድረስ ባለው ጊዜ ለማድረግ ማቀዱን አስታውቋል። ከዚህም ጋር ከእጩዎች ምዝገባ የተገናኘ መረጃ ከጥር አጋማሽ እስከ የካቲት አጋማሽ ባለው ጊዜ ዝግጁ ሆኖ ለመገናኛ ብዙሀንና ለማንኛውም መረጃ ፈላጊ ተሰናድቶ እንደሚጠብቅም ተጠቁሟል። የመራጮች መረጃ የመጀመሪያ ዙር ከታሳስ መጋቢት፣ የምርጫ ቅስቀሳ ጊዜ ከየካቲት አጋማሽ እስከ ግንቦት መጨረሻ የሚሉ የጊዜ ሰሌዳዎች በስብሰባው ወቅት ተነስተዋል። ቁርጥ ያለ ጊዜ ቦርዱ ለምን እንዳላሳፈረ ቪኦኤ ለኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳዮች ኃላፊ ለወይዘሮ ሶሊያና ሽመልስ ጥያቄ አቅርቦ ነበረ። ዩ አካላት በወስደናል ከዚህ ነገር ጋር አሁን ደግሞ በኮቪድ ወረርሽኝ ውስጥ የሚካሄድ ስለሆነ የምንወስዳቸው ግብአቶች እነዚህ ምክክሮች በማድረግ ብዙ ይሆናል ብለን ስላሰብን እንደዚህ በጣም ስፔሲፊክ የሆነ ቀን ይዘን ብንመጣ እኛ ያሰብነውን ቀን ይዘን ሄደን ሌሎች አካላት በጣም ብዙ ግብአቶች ቢኖሯቸው እና እነሱን ማካተት ቢኖርብን እኛ ከገመትነው ቀን በግብአቶቹ የተነሳግ ና በኋላ ላይ ደግሞ ይሄ ነው ጊዜ ውለን ብንወጣው የተለያየ እንዳይሆንብን በማሰብ ነው። ስለዚህ አላማ ምንድን ነው ለብዙ ግብአቶችን ከዛሬ ከስቢት ማህበራት እና ከሚዲያ አካላት በስር ነው አለ ከፖለቲካ ፓርቲዎች ጋር ነገ እንዲሁም ሰኞ የሚቀጥል የተለያዩ ኢትዮፕ ይኖሩናል፣ እና የምናገኘው ግብአት ከኖርማል ምርጫ በተለየ ሁኔታ ብዙ ስለሚሆን እነሱን ለማካተት ደግሞ ሰፋ ያለ የታይም ፍሬም እንዲኖረን የጊዜ ገደባችን ሰፊ ሆኖ በዛ ውስጥ እነዚህ ግብአቶች የምናካተትበት እድል እንዲኖር ብሎ በማሰብ በጣም ላለመዝጋት ነው በኩል ለዚኛው ለምርጫው የሚካሄድበት ድምጽ መስጫ ቀን ብቻ ሳይሆን ከዛ በፊት የሚያል የመራጮች መዝገባም የእጩዎች መዝገባም የምረጡኝ ዘመቻም እያንዳንዳቸው በጣም ብዙ አካላት የሚሳተፉበትና በኮቪድ በመሆኑ ደግሞ በጣም ብዙ ከኖርማል ጊዜ ለውጡ የሚኖርበት ስለሆነ እነሱ እነሱም ላይ አብዛኛውን ሬንጆች ከዚህ ጊዜ እስከዚህ ጊዜ ብናረገው ምን ይመስላችኋል? የሚል ነው ያቀረብ። ወይዘሪት ሶሊያና ጨምረው እንዳብራሩት የምርጫውን የጊዜ ሰሌዳ ለማዘጋጀት ቦርዱ ብዙ ነገሮችን ከተመን አስገብቶ ሲሰራ እንደቆየም አስረድተዋል አንደኛው የቦርዱ ዝግጅት አለ ራሱ ዝግጁነቱ እና ውሳኔው ደግሞ አለ በዚህ ጊዜ ነው ማደርገው የሚልበት የፌዴሬሽን ምክር ቤት ውሳኔ አለ እንደምታስታውሰው በዚህ ጊዜ ነበር ቤት በሁለት ሺ አስራ ሶስት አመተ ምህረት እንዲከናወን ብሎ ነው ውሳኔ የሰጠው። እሱን የምናረኮረ ግሞ ቀጥሎ የሚመጣው ሁለት ሺ አስራ ሶስት መቼ የሚለው ጥያቄ ነው። መቼ የሚለውን ደግሞ አሁን ከባለፈው በመነሳት ባለፈው ጊዜ ላይ ላይ እናደርጋለን ብለን ያቀደን ቢሆንም አሁን ደግሞ የባለፈው ክረምት ስናየው በጣም ከፍተኛ የሆነ ዝናባማ እና በጎርፍ የመሳሰሉ ችግሮች የነበሩበት ነበርና እንደዚያ አይነት ችግሮች የሚቀጥለውም አመት የሚከናወኑ ሁኔታ ውስጥ ማንገባበት ሁኔታ ስሊኖር ይችላል የሚለውንም ነገር አይተናል። ለዚህ ከራሳችን ውስጥ ዝግጅትና እና ሀገሪቱ ውስጥ ያሉ የተለያዩ የአካባቢ የወይዘር ሁኔታዎች ምን ይመስላል የሚለው ከግምቱ በማስገባት በምርጫው ሂደት ለሚደረጉ ክንውኖች ቁርጥ ያለ ቀንና የጊዜ ገደብ የሚቀመጠው ከተለያዩ ባለድርሻ አካላት ጋር በቂ ውይይት ከተካሄደ በኋላ እንደሆነም ወይዘር ሶሊያና ሸመልስ ተናግረዋል። ለምርጫው አስፈላጊ የሆኑ ቁሳቁሶችን በተመለከተም ለኮቪድ-19 ከሚያገለግሉ የጥንቃቄ ቁሳቁሶች በስተቀር ሁሉም ዝግጁ መሆኑንም የኮሚኒኬሽን ኃላፊዋ ገልጸዋል። የፌዴሬሽን ምክር ቤት በትግራይ ክልል ባለፈው ነሐሴ ወር የተካሄደውን የክልሉ ምክር ቤት ምርጫ ሕገወጥ መሆኑን መግለጹን በማስታወስ ቦርዱ በዚህ ረገድ ምን ዝግጅት እንዳለውም ቪኦኤ ጥያቄ አቅርበዋል። አሁን እንግዲህ ያዘጋጀነው ዝግጅት እንደ ከዚህ በፊትም እንዳልነው ባለፈው ነሐሴ ላይ የምናካሄዳለን ብለን ስላሰብን እና ውሳኔያችንም እንደሚያሳየው ሀገሪቱ ውስጥ የሚካሄዱ ማንኛውን አይነት ምርጫዎች በህገ መንግስት ስልጣኑ የተሰጠው ለቦርዱ ስለሆነ ሀገሪቱ ውስጥ የሚገኙ ማንኛውም ቦታዎች የሚገኙ ላይ ዝግጅ ምርጫ ለማከናወን ዝግጅት የምናደርገው ሀምሳ ሺህ ዘጠኝ መቶ ምርጫ ጣቢያዎች አሉ። ይሄ ትግራይ ክልልን ይጨምራል። የእቃዎች ህትመቶቻችንም የመራጮች ምዝገባም የመራጮች ካርድም በአምስት ቋንቋዎች ነው የሚታተሙት እነሱም በትግርኛ፣ በኦሮምኛ፣ በአፋርኛ፣ በሶማሌኛና በአማርኛ ናቸው። ስለዚህ ሀገሪቱ ውስጥ ያሉ የትኞቹ ክልሎች ውስጥ የሚገናገሩ ቋንቋዎችን ነው የምንጠቀመው በእኛ በኩል ያለን ዝግጅት በሀገሪቱ በመላ ሀገሪቷ ምርጫ ለማከናወን ነው። በዚህ አኳያ ምናልባት ይገጥመ ይሆናል የምትሉት ችግር የለም ይኖራል። እንግዲህ ያው የሚያጋጥሙ ችግሮች ካሉ በሂደት በአሰራር ላይ እንግዲህ ቦርዱ ያንን እያየ የመፍትሄ ሀሳብ ማድረግ የሚችለውን የመፍትሄ ሀሳብ እየሰጠ ብዙ ማሳወቅ ያለበትን ደግሞ ለማህበረሰቡ እያሳወቀ ያው እንግዲህ በሂደት ስንሄድ በሚሆነው አሁን ገና ጊዜዎችንና የምርጫና የኮቪድ ሁኔታ ውስጥ እንዴት ነው የምናደርገው የሚለውን ነው ፍሬም እያደረግን ያለ ነው። ቀጥለ ተግባር ስንሄድ ደግሞ የሚያጋጥመን ችግር ካለ ያው በሂደት ይፈታው፣ ይፈታል ለመፍታት የሚያቅተን ደግሞ እንግዲህ እያስታወቅን እንቀጥላለን ማለት ነው። ቦርዱ በቀጣዮቹ ጥቂት ቀናት በጊዜ ሰሌዳው ላይ ከፓርቲዎች ጋር ውይይት እንደሚያደርግና ግባቶች እንደሚያሰባስብም ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ